ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ጠቅላይ ሚኒስትር አንቶኒ አልቤኒዚ በቅዳሜው ሀገር አቀፍ ምርጫ ዳግም የመመረጥ ዕድል ከገጠማቸው በታሪፍ ጉዳይ ከዶናልድ ትራምፕ ጋር ለመነጋገር እንደሚሹ አስታወቁ። የካናዳ ተቃዋሚ ቡድን መሪ የምክር ቤት ወንበራቸውን አጡ። የአውስትሬልያ ምርጫ ኮሚሽን ለፖለቲካ ፓርቲዎች የመራጮችን ስልክ እንዳልሰጠ አስታወቀ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ጠቅላይ ሚኒስትር አንቶኒ አልቤኒዚ በቀዳሚው የፌዴራል ምርጫ ዳግም ለመመረጥ ከበቁ ከዶናልድ ትራምፕ ጋር በስልክ ለመናገር እንደሚሹ አስታውቋል። አቶ ትራምፕ በወርሃ ኤፕሪል መጀመሪያ የአስር ፐርሰንት የቁሳቁሶች ታሪፍ አውስትራሊያ ላይ ጥለዋል። አቶ አልቤኒዚ ከቅዳሜ ሀገራዊ ምርጫ በኋላ በውይይት አጀንዳዎቻቸው እንደሚገፉ አመላክተዋል። ይህ በእንዲህ እንዳለም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የአውቶሞቢል ታሪፋቸውን በማለዘብ ለአውቶሞቢል ኢንዱስትሪ የቁሳቁሶች እፎይታ የሚሰጥ አስተዳደራዊ ትዕዛዝ አስተላልፈዋል። ፕሬዚደንታዊ ትእዛዙ የተላለፈው የ25 ፐርሰንት የአውቶሞቢል ተገጣጣሚ ቁሳቁሶች የግብዓት ግብር ሊጀምር ጥቂት ቀናት በቀሩበት ወቅት ነው። የአሜሪካ የአውቶሞቢል ኢንዱስትሪ መሪዎች የፕሬዚደንት ትራምፕ አስተዳደር ወደ ሀገር ውስጥ በሚገቡ ተሽከርካሪዎችና ተገጣጣሚ የተሽከርካሪ አካሎች ላይ የ25 ፐርሰንት ታሪፍ አስቆጥቷቸው ታሪፉን ለማስቀረት ብርቱ ጉትጎታዎችን አድርገዋል። አቶ ትራምፕ ምንም እንኳ ወደ ሀገር ውስጥ በሚገቡ ተሽከርካሪዎችና ተሽከርካሪዎች አካላት ላይ አስተዳደራዊ የእፎይታ ትእዛዝን ቢያወጡም፣ ትእዛዙ ጊዜያዊ እንጂ ዘላቂ አለመሆኑን ሲያስገነዝቡ በዚህ ትንሽ ሽግግር አጭር ጊዜ በዚህ ትንሽ ወቅት ልንረዳቸው እንሻለን። የተሽከርካሪ ተገጣጣሚ አካላትን ማግኘት ካልቻሉ፣ እንደምታውቁት አነስተኛ ፐርሰንት ነው የሚሆነው ልንቀጣቸው አንሻም። በሽግግሩ ወቅት የአንድ ዓመት ተጨማሪ ጊዜ ያላቸው። ይሁንና ይህ የመኪና በጣም በጣም በጣም ትንሹ አካል ነው። በመሠረቱ የ25 ፐርሰንት ክፍያ ይከፍላሉ ብለዋል። የካናዳ ወግ አጥባቂ ፓርቲ በዘንድሮ ሀገራዊ ምርጫ የገጠመው መንግሥት ለማቆም ያለመቻል ሽንፈት ብቻ ሳይሆን የፓርቲው መሪ ፒየሪ ፖሊቨር የኦንታሪዮ የምክር ቤት ወንበራቸውን አጥተዋል። ተቃዋሚ ቡድን መሪው ፖሊቬሪ ፕሬዚደንት ትራምፕ ካናዳን ሐምሳ አንደኛዋ የዩናይትድ ስቴትስ ክፍለ ሀገር እንደሚያደርጉ ከገለጡና ታሪፍ ከመጣላቸው ሦስት ወራት በፊት በእርግጠኝነት እሳቸውና ፓርቲያቸው ለአሸናፊነት በቅተው መንግሥት እንደሚያቆሙና እሳቸውም ለጠቅላይ ሚኒስትርነት እንደሚበቁ ትልቅ ተስፋ ተጥሎ ነበር። ሆኖም የፕሬዚደንት ትራምፕ አባባል ካናዳውያን በማስቆጣቱና ብሔራዊ ስሜትንም በመቀስቀሱ ተሰናባቹን ጠቅላይ ሚኒስትር ጀስቲን ትሩዶን ለተኩት አዲሱ ጠቅላይ ሚኒስትር ማርክ ካርኒ ከፍተኛ ድጋፍን ለማግኘት አስችሏል። የአውስትራሊያ ምርጫ ኮሚሽን የፖለቲካ ፓርቲዎች እንደምን የመራጮችን ሞባይል ስልክ ቁጥሮች እንዳገኙ ይህ ነው ብሎ ማስረዳት እንደማይችል አስታውቋል። ኮሚሽኑ የመራጮችን ስልክ ቁጥሮች መረጃ ለፖለቲካ ፓርቲዎች እንደማይሰጥም ገልጧል። በርካታዎቹ አጫጭር የስልክ መልእክቶች ለመራጮች የተላለፉት በቢሊዮነር ክላይቭ ፓልመር በሚታገዘው ትራምፔት ኦፍ ፓትሪዮትስ ፓርቲ አማካይነት መሆኑም ተነግሯል። የአውስትሬልያ ውጭ ጉዳይ ሚኒስትር ፔኒ ዎንግ መንግስታቸው የነባር ዜጎችን ድምፅ ለፓርላማ ዳግም ለሕዝበ ውሳኔ እንደማያቀርብ ለኤስቢኤስ ኒውስ ገለጡ። ሴናተር ዎንግ ያ ማለት ግና የእርቅና ክፍተትን የማጥበብ ተግባራት ይቆማሉ ማለት አይደለም። በኒህ ረገድ መሻሻሎችን ማድረግ መቀጠል አለብን ብለዋል። የቬትናም መዲና ሆቺ ሚኒህ ከተማ ጎዳናዎች ለቬትናም ጦርነት ፍጻሜ ሃምሳኛ ዓመት ዝክረ መታሰቢያ በሰንደቅ ዓላማዎችና ፖስተሮች አሸብርቀዋል። ነዋሪዎቿም ጎዳናዎችን ሞልተው ሰንደቅ ዓላማዎችን ሲያውለበልቡና ሲደንሱ ታይተዋል። በቬትናም ጦርነት 60 ሺህ የአሜሪካን ወጣት ወታደሮች ተገለዋል። በጦርነቱ ወቅት በሰሜንና ደቡብ ቬትናማውያን በኩልም 3 ሚሊዮን ያህል ሞተዋል። በዚሁ ወደ ውጭ ምንዛሪ ተመን እናመራለን። አንድ የአውስትራሊያ ዶላር 85 ኢትዮጵያ ብር ከሃያ ሳንቲም ይዘረዘራል። አንድ የአውስትራሊያ ዶላር 64 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 56 ዩሮ ሳንቲም ይመነዘራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን የአየር ጠባይ ትንበያ እናሰማለን። ፐርዝ ፀሐያማ ሆኖ ይውላል። ዝቅተኛ 16፣ ከፍተኛ 31። አድላይድ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 9፣ ከፍተኛ 21። ሜልበርን በከፊል ደመናማ ይሆናል። ዝቅተኛ 8፣ ከፍተኛ 18። ሆባርት በአብዛኛው ፀሐያማ ሆኖ ይውላል ዝቅተኛ አምስት ከፍተኛ ዐሥራ አምስት ካምብራ ያካፋል። ዝቅተኛ አራት ከፍተኛ ዐሥራ ሰባት ሲድኒ ያካፋል። ዝቅተኛ ዐሥራ ሦስት ከፍተኛ ሀያ ብሪስበን ጸሐያማ ሆኖ ይውላል። ዝቅተኛ ዐሥራ ስድስት ከፍተኛ ሀያ አምስት ዳርዊን በከፊል ደመናማ ይሆናል። ዝቅተኛ 23 ከፍተኛ 33 አዲስ አበባ በመጠኑ ያካፋል። ዝቅተኛ 15 ከፍተኛ 24። ዜናዎቹን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ጠቅላይ ሚኒስትር አንቶኒ አልቤኒዚ በቀዳሚው ሀገር አቀፍ ምርጫ ዳግም የመመረጥ እድል ከገጠማቸው በታሪፍ ጉዳይ ከፕሬዚደንት ዶናልድ ትራምፕ ጋር ለመናገር እንደሚሹ አስታወቁ። የካናዳ ተቃዋሚ ቡድን መሪ የምክር ቤት ወንበራቸውን አጡ። የአውስትሬሊያ ምርጫ ኮሚሽን ለፖለቲካ ፓርቲዎች የመራጮችን ስልክ እንዳልሰጠ አስታወቀ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።